እኔ አገር የለኝም ከይርጋ ገላው ወልደየስ ከኔን መሳይ አፈር እንዳሳረፍ ኩግሬን ከየት መጣህ ብሎ ጠየቀኝ። ሀገሬን እጆቼን አነሳሁ ወደ ሰማዩ ጥግ ተመልከተው አልኩት። የድንቅነሽ አጥንት በዳሎል እንፋሎት ባባይ ውሃትነት ወደ ሰማይ ሲያርግ ተመልከት ሰማይ ላይ ከበሮ ሲመታ በነጎድጓድ ጩኸት በመብረቅ ብልጭታ የጥንቶቹ መንፈስ ተጠርተው በሆታ ወደ ምድር ሲፈሱ ከቆምኩበት ቦታ ሀገራቸው ሲሆን የልቤ ትርታ። ሀገርህ ወዴት ነው ብለህ አትጠይቀኝ በሰማይ በምድር በግራና በቀኝ የኔ የማይለኝ የለም የማያውቀኝ ባዶ ላሊበላ ወዲህም ኡሉሩ ሕልምና ቃል ኪዳን ዓለምን ሲፈጥሩ አስር ፕላኔቶች ካለት የወቀሩ ከአጥንቴ ላይ ቆመው በደሜ የሚዞሩ ሰላም ካያ እያሉ አሁን እዚህ አሉ። የዋግል ስጦታ ያደርባን ያረጋን ከድንበር ካፈኑት ሀገር ምን ያደርጋን ብሎ ውቅያኖስ ወድ ከአባይ ጋር ያወጋን። ኮከብ ነው ጫማዬ ብርሃን ነው ልብሴ ቀስተ ደመና ነው ፈገግ ሲል ጥርሴ እኔ ሀገር የለኝም ሀገር ነኝ ራሴ ከምታየው ሁሉ ከሚርመሰመሰው በውሃው ገላ ውስጥ ሞልቶ ከፈሰሰው ቤታደላ አልቅም አንድ ዓለም ላንድ ሰው የግጥሜን ጉባኤ ተመልከት ጨረቃ በእልፍ ታዳሚዎች ሞልታ ተጥለቅልቃ በአበቦች ብርሃን መድረኩን አድምቃ በጉጉት ስታይኝ መምጣቴን ጠብቃ በቋንቋና በእውቀት በዘላለም ኑሮ ገደብ የለበትም የነፍሴ ተፈጥሮ። ነፋስ ነው አካሌ የልጅነት መዝሙር ከእሳት በላይ ውሃ ከውሃ በላይ ምድር አነባብሮ ይዞ ህዋውን የሚዞር የፀሐይን መስኮት ከፍቶ የሚዘጋ የብርሃን እግሮች አጥፎ የሚዘረጋ ነፋስ ነው ትንፋሼ፣ ተራራም ይወጋ። ውሃ ነው መንፈሴ፣ እሳት ላይ ይረጋ። ህይወት የሚያበቅል ካፈር ሲዘረጋ። በተጻፈ ታሪክ መኖር ነው ባርነት፣ አለመታጠር ነው ትርጉሙ ነፃነት። መሬት ነው አካሌ፣ ሰማዩ ነው ነፍሴ። እኔ አገር የለኝም ሀገር ነኝ ራሴ። ይርጋገላው ወልደየስ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።